የፌዴራሉ አቃቤ ህግ ሶስት አሳታሚ ድርጅቶችንና ስራ አስኪያጆቻቸውን ሕዝብን ለአመፅ በማነሳሳትና ህገ መንግስታዊ ስርዓቱን በኃይል ለማፍረስ በሚሉ ወንጀሎች ከሰሰ። ፋክት የተሰኘውን መጽሔት የሚያሳትመው ድርጅት ስራ አስኪያጅ በፖሊስ ተይዘው እንዲቀርቡም መታዘዙን ዘግቦ መለስካቸው አመሃ የፍርድ ቤቱን ሂደት ተከታትሎ ተከታዩን አጠናቅሯል። በፌዴራል ከፍተኛ ፍርድ ቤት 16ኛ ወንጀል ችሎት አቃቢ ህግ በዛሬ ዕለት ያቀረበው ክስ በአንደኛ ተከሳሽ ፋጡማ ኑርዬ ኢማምና በሁለተኛ ተከሳሽ በዩፋ ኢንተርቴንመንትና የፕሬስ ሥራዎች ኃላፊነቱ የተወሰነ የግል ማኅበር ላይ ነው። የአቃቢ ህግ የክስ ማመልከቻ እንደሚያትተው በአንደኛ ተከሳሽ ፋጡማ ኑርዬ የሚመራው ዩፋ የተሰኘው ድርጅት በሚያሳትመው ፋክት በተሰኘው መጽሔት በቅጽ ሁለት በተለያዩ ቁጥሮች በወጡ ከስምንት በላይ ጽሑፎች ሁለቱ ተከሳሾች ሁለት ዋና ዋና የወንጀል ድርጊቶችን ፈጽመዋል ይላል። እነዚህም አንደኛ፣ አመፅ የሚያነሳሱ ጽሑፎችን ለሕዝብ እንዲደርስ በማድረግ ቅስቀሳ ያካሄዱ በመሆኑ በፈጸሙት መገፋፋትና ግዙፍ ያልሆነ መሰናዳት ወንጀል በመፈጸማቸው ሁለተኛ በፈጸሙት የሐሰት ወሬዎችን በማውራት ሕዝብን በማነሳሳት ወንጀል ተከሰዋል የሚል ነው። አቃቤ ሕግ በፋክት መጽሔት የወጡትን መጣጥፎች ርዕስ እየጠቀሰም ለክሱ መሠረት እንደሆኑ ይጠቁማል። ከደረደራቸው የመጣጥፍ ርዕሶች መካከልም የከተማ አብዮት የፈራ ይመለስ እና የፍትህ እጦት አመፅ ይጣራል የሚሉ ይገኙበታል። ፍርድ ቤቱ በዕለቱ ለተከሳሾች ክሱን በንባብ ማሰማት የነበረበት ቢሆንም ተከሳሾቹ በችሎት ስላልቀረቡ ክሱ በንባብ አልተሰማም። ፍርድ ቤቱ ተከሳሾቹን ፖሊስ ለምን እንዳላቀረባቸው ጠይቋል። ፖሊስም የድርጅቱን ሥራ አስኪያጅ በአካል ሊያገኟቸው እንዳልቻሉ፣ በስልክ ግን እንዳነጋግሯቸው ገልጿል። አቃቤ ሕግም ሀሳቡን ተጠይቆ ፍርድ ቤቱ ለፖሊስ ጠበቅ ያለ ትዕዛዝ እንዲሰጥለትና በሚቀጥለው ቀጠሮ አንደኛ ተከሳሽ ፋጡማ ኑርዬ ታስረው እንዲቀርቡ ጠይቋል። ፍርድ ቤቱም ፖሊስ ተከሳሿን ካሉበት ይዞ ለነሐሴ 12 ቀን 2006 ዓ.ም እንዲያቀርብ ትዕዛዝ ሰጥቷል። አቃቤ ግ ተመሳሳይ ክሶችን በዳዲሞስ ኢንተርቴይንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበርና በሥራ በስራ አስኪያጁ ግዛው ታዬ ሆርዶፋ እንዲሁም በሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበርና በሥራ በስራ አስኪያጁ እንዳልካቸው ተስፋዬ አርጉ ላይ መስርቷል። ዳሊሞስ ኢንተርቴይንመንት ሎሚ የተሰኘውን መጽሔት ያዘጋጀ የነበረ ድርጅት ሲሆን ሮዝ አሳታሚ ደግሞ አዲስ ጉዳይ የተሰኘውን መጽሔት ሲያሳትም ቆይቷል። ሪፖርተር የተባለው ጋዜጣ በረቡት ትሙ ማኅበራዊ ድረገጾችን ጠቅሶ እንደዘገበው የአዲስ ጉዳይ መጽሔት አዘጋጆች ከሀገር ተሰደዋል ብሏል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ